የዚህ ዓመቱ የመሪዎች ጉባኤ በሙስና ላይ ማተኮሩን ትግሉ አሁን ተጀመረ ማለት እንዳልሆነ የአፍሪካ ህብረት ኮሚሽን ዋና ጸሐፊ ተናገሩ። ርዕሱ በወቅታዊ የሰላምና ጸጥታ ጉዳይ ሊዋጥ ይችላል መባሉም የግንዛቤ ጉዳይ እንጂ እውነታውን የሚያሳይ አይደለም ብለዋል። እስክንድር ስለው ዝርዝሩን ይዟል። የአፍሪካ ህብረት ኮሚሽን ዋና ጸሐፊ ሙራድ ቤን ዲያብ ዛሬ አመሻሹ ላይ የሰጡት መግለጫ ለመሪዎቹ ጉባኤ እየተደረገ ባለው ዝግጅት ላይ ያተኮረ ነው። የዘንድሮው ጉባኤ መሪ ቃል በሙስና ላይ የሚካሄደውን ትግል ማሸነፍ የሚል ነው። ርዕሱ ለምን አሁን ተመረጠ? በሚል የጠየኳቸው ዋና ጸሐፊው ተከታዩን ማብራሪያ ሰጥተዋል። በመጀመሪያ ደረጃ ሙስናን የመዋጋቱ ተግባር ሁልጊዜ በየትኛውም ሰዓት መከናወን አለበት። በጣም አስፈላጊ ጉዳይ ነው የአፍሪካ ህብረትን ቅድሚያ የሚሰጠው ነው። እናም ይመስለኛል ከዚህ አንጻር በአፍሪካ እና በሌሎች አካባቢዎች ያለውን ሁኔታ እያንዳንዱ ሰው የሚገነዘበው ይመስለኛል። በአፍሪካ ብቻ የሚከሰት አይደለም። ምናልባትም አፍሪካ ከአህጉሪቱ ውጪ ካሉ ሌሎች አገሮች ልምድ ትቀስማለች። ስለዚህ ሙስናን ለመዋጋት ተመራጭ የሚባል ጊዜ የለም። ሙስናን መዋጋት ያለብን ሁልጊዜም ነው ዲፋክት ዘ አፍሪካ ዩኒየን ሃዝ ቹዝ ስለዚህ የአፍሪካ ህብረት ሙስናን መዋጋት የሚል መልእክት ለዚህ ዓመት መምረጡ አፍሪካ ሙስናን መዋጋት የጀመረችው አሁን ነው ማለት አይደለም። ሙስናን መዋጋት ግዴታ ነው። በእኔ እምነት በሶስት ደረጃዎች የሚከናወን ሲሆን የመጀመሪያው በብሔራዊ ደረጃ ያለው ነው። የአፍሪካ ሀገሮችን በጥቂቱ ብትመለከቱ ሁሉም ሙስናን የሚዋጉ ተቋሞች አሏቸው። በዚያ ላይ ሕግ አላቸው። በአንዳንድ ሀገሮችም ሙስናን ከመዋጋት አንፃር በጣም ጠንካራ የሆኑ ሕጎች ወጥተዋል። ሁለተኛው በአካባቢ ደረጃ ነው። እንደምታውቁት አፍሪካ አካባቢያዊ የኢኮኖሚ ማህበረሰብ ተቋሞች አሏት። እነዚህ አካባቢያዊ ተቋማትም ሙስናን ለመዋጋት የራሳቸው ሕጎችና ፖሊሲዎችም አሏቸው። በአህጉር ደረጃም አፍሪካውያን በዚህ ላይ የሚያስመሰግን ድምጽ ለማስተጋባት እየሞከሩ ነው። እናም የአፍሪካ ህብረት ይህንን የጉባኤው ዋነኛ መልዕክት ያደረገው በብሔራዊ በአካባቢያዊና በአህጉራዊ ደረጃ በቀጣይነት ሲሰሩ የነበሩ ሥራዎችን ወደፊት ለመግፋት ነው። በሙስና ላይ የሚካሄደውን ትግል ማሸነፍ የሚለው የ2018 የአፍሪካ ህብረት የመጀመሪያው ጉባኤ መሪ መፈክር ወይም የትኩረት ነጥብ ነው። እነዚህ ቀድመው የሚያዙ የትኩረት ነጥቦች ግን ሁልጊዜ የጉባኤው ዋነኛ አጀንዳ ይሆናሉ ማለት አይደለም። የሰላምና ጸጥታ ችግሮችና ሌሎች የሀገሪቱ ወቅታዊ ጉዳዮች ይበልጥ ጎልተው ሲወጡ ማየት አዲስ አይደለም። ይህ ሁኔታ ዘንድሮ የሚንጸባረቅ እንደሆነ የጠየቅኳቸው የአፍሪካ ህብረት ኮሚሽን ዋና ጸሐፊ ተከታዩን የመለሱት። ይህ የግንዛቤ ወይም የእይታ ጉዳይ ነው። እያንዳንዱ ሰው የሆነን ነገር ሲመለከት፣ ስብሰባን ወይም ሂደትን ሲመለከት የተለየ ግንዛቤ ሊኖረው ይችላል። የአፍሪካ ህብረት መሪዎች ግን ለሚይዙት ለእያንዳንዳቸው አጀንዳ በቂ ጊዜ ይሰጣሉ። በቂ ጥረትም ያደርጋሉ። በጉባኤው የሚቀርቡ ጉዳዮች በአጠቃላይ ከመሪዎቹ እኩል ትኩረት ያገኛሉ። በመጪው እሁድ ለሚጀምረው የአፍሪካ ህብረት የመሪዎች ጉባኤ የተያዙ አጀንዳዎች ውይይት የሚደረግባቸው ከአምባሳደሮቹ ስብሰባ ጀምሮ ነው። ነገ የሚከፈተው የውጭ ጉዳይ ሚኒስትሮቹ ስብሰባም ይመለከታቸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።